ኢሰይ ላፍቴ ይኔ ፈየ የአፍራን ኢልም የአንዙሱር ይር ይልሎላን እንዴኔ ዎሽቴ ጊዜ ለምንሆነ ገናው ሰብ አናረ ወይ ፈያው የት አናረ ወይ ኢልኔ እንዴ አሳው የበነቢ አይ ቢታ ኤት አለ ኢሳን ለሰብ ሁሉ ባጢል አርዱ ለፎንየት ኢል ይሄ ኢሰይ መጠይ የሰብ ዝሬትን የባሊ ጊዜ ሁሉም ለዲጎቱ ለሆነ ኤት ሩክስን የባሉይ ጭቅነትን የባሉ ሰብ ሁሉ አይጅ ቢያኔ ኮሎ የሰብ ወልድ የካሸ የካሸ ዜግነት ቤንዘይ አይጅ ቢያኔ ኮሎ ወረዳኔ በአንገዱ በማጋር ኢሪሳርቢ በልቢያን ኤት ሀድ ሆሽት ፎ የወንት ምሽት የከሸቢ መኬት የከሸቢ መኬት ኢሪሳርቢ በልቢያን ኤት እትጭኝ ሉላሉ ለሚካት ልጅ የግቤት አብለ ልጭኝ ቢንትስር ልጭኝ ታቀላል ኢሰንገቲ ታሚ

የሮሬ ሰብ ቲመጭ የሮሬ ነግደ ቲመጭ እት ቂበላ ነይ የሮሬን ሰብ ኡሆይ የሮርነት ታለይ ጎሽትነት ታለይ አለሃን ሆናን እቲ ነብር ተናረቢ ኤት መጣን ሂኔ በጬኝ ወቅት የረከቡይ ኢልሎላ እንይሙና ኢልሎላም የብል ሁሉ ሩክስ የባሉይን እ ወልድ ኒው ኢላ ቀልቀሌን ወልድ ዊል ቢያን ኤት ላሊ ኮይ ቀልቀሌይ ሰብ ቀልቀሌይ ዝሬት ጩጥነት ያለይ ዱኖይ ሚካታንቾይ ዜጋይ ለንቀሎቲል መጠ የአንዙይም ውህንተናል ላሊኮ ኢሰባንገዶ ጨኘይ በማጋር ሳር ቢበልቢያን ኤት የጨኘይ ሰባን ሁሉ ለንቀሎትን የአንዙ ምንገሳ ብቻ አልቴ ወደኒ ማን ይህ በሎት ዘር አልባሉ ማን ሉህም መጣን ባይ እነኒ ያቴራን ይሰ ተጭኖት አኩም ቢሆን አለኝ ይሄ ኢማን አለኝ